ውይይት በወቅታዊ ርዕሰ ጉዳይ ዙሪያ በግጭት አፈታት ስልቶች ዙሪያ ከመስኩ ባለሙያ አቶ ሰለሞን ጥላሁን ጋር ውይይት ነው። ተከታዩ አቶ ሰለሞን በማብራሪያቸው በአንድ ርዕሰ ጉዳይ ላይ የሚኖረን ተመጣጣኝ ያልሆኑ ግቦች ወደ አለመግባባትና ብሎም ወደ ግጭት እንደሚያደርሱን አመልክተዋል። ግጭት ተወልዶ እስከሚሞት የሚያልፍባቸውን ማርገቢያና ጨርሶ ማጥፊያ መንገዶች ያስረዳሉ። አዘጋጅታ የምታቀርብልን ትስታ ብላቸው ናት። አድማጮቻችን ስለ ግጭት አፈታት ስልት ጥያቄና መልስ ውይይታችን አንድ ተጨባጭ የግጭት ርዕስ ላይ ሳያተኩር አጠቃላዩን የግጭት አፈታት ሂደት የሚመለከት ይሆናል። አያይዘን አንድ ግጭት ወይንም አለመግባባት ተፈቶ እልባት እንዲያገኝ አስፈላጊ ወይንም ቅድመ ግዴታ የሚባሉ ነጥቦችን እንመለከታለን። በሀገራችን ወይንም በኢትዮጵያውያን መሀል የግጭት ምክንያቶች በርካቶች ናቸው። የዘር፣ የሃይማኖት፣ የፖለቲካ እዚያው ፖለቲካ ውስጥ ብንቆይ እንኳን የርዕዮተ ዓለም ልዩነት የኢኮኖሚ፣ ወዘተረፈ ያለ በሀሳብ ልዩነት የሚያነታርኩን ብዙ ናቸው። ዋናው ጉዳይ በማንኛውም ነጥቦች ላይ የሚሰጡ የግጭት አፈታት ዘይቤዎች ለሁሉም ስለሚያገለግሉ አድማጮቻችን ለተጨባጭ ጥያቄያችሁ ግንዛቤ ትቀስማላችሁ የሚል እምነት አለን። ስለ ኮንፍሊክት ሬዞሉሽን የሚያስረዱን አቶ ሰለሞን ጥላሁን ይባላሉ። አቶ ሰለሞን፣ በቅድሚያ ስለ ትብብሮ አመሰግናለሁ። እስቲ ራስዎን ያስተዋውቁና ለአድማጮቻችን ወደ ጥያቄዎቹ እንገባለን። ሰለሞን ጥላሁን እባላለሁ። ያው በስም ቀድሞ እንደተባለ በዚህ ርዕሰ ጉዳይ ላይ ለመነጋገር ስለጀመርን ከርዕሰ ጉዳዩ ጋራ ባለ የትምህርት ጉዳይ በዚህ አሜሪካን ሀገር በሚገኝ በኢስተን ሜኖናይት ዩኒቨርሲቲ በሀገሩ ውስጥ ካሉ የሰላም ግንባታ ትምህርት ማሰልጠኛ በድህረ ምረቃ ደረጃ ተመርቅ ያለሁኝ የማስተርስን ኮንፍሊክት ትራንስፎርሜሽን ዲግሪ አለኝ። እሱም በሚመለከት በየቦታው ስልጠናዎችን፣ ወርክሾፖችን፣ ሴሚናሮችን ሰጣለሁ ከዛም በፊት ልዩ ልዩ መጽሐፍትን በመጽሐፍ እንዲሁም በየቦታው በማስተማር ነው የማገለግል እሺ አመሰግናለሁ አቶ ሰለሞን ከጅምሩ ብንነሳ ግጭት በሁለት ሰዎች በቤተሰብ በማህበረሰብ መሀል ሲከሰት የኖረና ወደፊትም የሚከሰት ነው እና ለምንድን ነው እንዴት ነው ግጭት የሚከሰተው ከምን የተነሳ ነው የተለያዩ ንባባትና ጥናቶች በዚህ ጉዳይ ላይ ብዙ ሰፊ ትንተና ይሰጣሉ። በአጭሩ ለመናገር ግን የነገረ ግጭት ወይም የኮንፍሊክቶሎጂ ባለሙያዎች ግጭት ሁለት ምክንያቶች እንዳሏቸው ይናገራሉ። በሁለቱ ስር ሌሎች ዝርዝር ይኖራሉ። እነዚህ ሁለት ምክንያቶች ሰብስተንቲቭ ነን ሰብስተንቲቭ የሚባሉ ተጨባጭ የሆኑ ተዳሳሽ የሆኑ ዋጋ የሚተመንላቸው ነገሮችና ደግሞ በተጨባጭ ዋጋ የማይታምንላቸው ዋጋቸው በሌላ አይነት መልኩ የሚገለጡ ምክንያቶች አሉ። ከዚህ ጋር እንግዲህ አብሮ አጭር ትርጉም ለመስጠት ሁለት ወይም ከዚያ በላይ የሆኑ ቡድኖች ምናልባት በመካከላቸው በአንድ ጊዜ በአንድ ቦታ በአንድ ሁኔታ ውስጥ ተመጣጣኝ ያልሆኑ ግቦች ይኖራቸው ይሆናል እንበል እና በአንድ አካባቢ የሚኖሩ አርብቶ አደሮች አንድን የግጦሽ መሬት እኩል በአንድ ታሪካዊ ወቅት በአንድ ጊዜ አንድን ስፍራ ሲፈልጉ ያ የግጭት ምክንያት ይሆናል። ይሄ ደግሞ በጣም ሰብሰንቲቭ የሆነ ነው፣ ከሪሶርስ ጋር የተገናኘ ነገር ነው እና አንድ ሰው ማንነቱ ቢነካ እሱ መታወቂያ ነው ብሎ ያለው ማንነቱ ቢነካበት፣ ይሄ በዋጋ ይሄን ያህል ያወጣል ተብሎ የሚገመት ባይሆንም ነገር ግን ከዛ በላይ የሆነ ግጭት የሚፈጥር ጉዳይ ነው። ስለዚህ በሁለቱ ማየት ይቻላል ብዬ አስባለሁ። እንግዲህ ይሄ አሁን የሰጡን ምሳሌ የተጨባጭ ግጭት ምሳሌ ነው። ተጨባጭ ያልሆነ ብለው ሁለት ከፍለው ነበር እና ተጨባጭ ያልሆነውስ ምን አይነት ምክንያት ነው የሚያጋጨ ነው? ተጨባጭ ማለት አንሪያሊስቲክ ለማለት ሳይሆን እንትን በዋጋ የማይተመን ለማለት ነው። እዚህ ላይ ይሄ እንትኑ አማርኛው ምናልባት አምቢጌስ ሆኖ ሌላው ግጭት ተጨባጭነት የለውም ወደሚለው ደረጃ እንዳይሆን ለማለት እየሞከርኩ ያለሁት። ለምሳሌ በማንነቴ፣ በጾታዬ፣ በኑሮ ደረጃዬ የሚደርስብኝ መገለል የሚሰጠኝ እኔ ያላወጣሁት የእኔ ዋጋ፣ እነዚህ እዚህ አይነት ነገሮች ሴት በመሆኔ፣ ጥቁር በመሆኔ፣ ከሌላ ብሔር በመሆኔ የሚሆኑ አይነት ነገሮች እነዚህ እነዚህ ሁሉ የሚያስከትሏቸው አንዳንድ ሀጂሞኒክ ፋክተርስ ወይም አንዳንድ ወግዳዊነት፣ አንዳንድ እንደዚህ የሚመስሉ ነገሮች ግጭት ይፈጥራሉ። ያንን ነገር ሰው መልሶ ትክክለኛው ቦታ ለመመለስ ድምፁን ማሰማት ይጀምራል። በለዘብታ እንደ ሁኔታው እያደረ ወደ ቫዮለንስ ይሄዳል ማለት ነው። እሺ ወደ መፍቻው ወይንም ምናልባት አሁን እንደውም የጠቀሱትን ሊያካትት ይችላል። ግጭት ሊሰፋና ሊያድግ ይችላል የሚል እንድምታ ሰጠውናል። እና አሁን ባገላለጹ ግጭቶችን የሚያሰፉ አንዳንድ ጊዜ አንዳንድ ነገሮች ሰዎች የሚጣሉባቸው ወይንም ማህበረሰቦች የሚቃረኑባቸው ነገሮች በጣም ትንሽ የሆኑና እነዛን ቅራኔዎች ደግሞ የሚያባብሱ ነገሮች ይኖራሉ። እነዛ ምን አይነት ናቸው? ምንድን ናቸው? እንግዲህ በመጀመሪያ ደረጃ አንድ ነገር በጣም ልብ ማለት አለብን። እንትን አለው፣ ደረጃ አለው። ግጭት እንደው ዝም ብሎ ወደ መድፍና ዳፍኔ አይደርስም። ርምደታዊ የሆነ የሚሄድበት ቀስ እያለ እንደ ማንም ህያው አካል መጀመሪያ ይከሰታል፣ ስሜታዊ ደረጃው ያይላል፣ በተወሰነ ደረጃ ደግሞ ይጦታል፣ ወደ ክላይማክስ ደረጃ ይደርሳል እና ያከትማል። በኋላ ደግሞ ግን ብዙ ጊዜ ግጭቶች ያገረሻሉ። የሚያገረሹባቸው ምክንያቶች አሉ። ከመጀመሪያውኑ ግጭቱ እንዲቃለል መንገድ የተወሰደባቸው ዘዴዎች በቋሚነት መፍትሄ እንዲኖርና እንዳይኖር ያደርጋሉ። አድማጮች ውይይቱ አልተቋጨም። በሰፊው ትዝታ ከእንግዳ ዋጋ ትመለሳለች። ሰፋ ብሎ በሚቀርበው በዚህ የቃለ ምልልስ ክፍል አቶ ሰሎሞን ጥላሁን ግጭት ተወልዶ እስከሚሞት የሚያልፍባቸውን ማርገቢያና ጨርሶ ማጥፊያ መንገዶቹንም ያካፍልናል። ግጭቱ ተወልዶ እስከሚሞት ወይም ወደ ሶስት እስከሚያገረሽ ድረስ ብዙ በቡድኖች መካከል የሚፈጠሩ ስሜቶች አሉ፣ ጥላቻዎች አሉ። እነዚህ ደግሞ በመጀመሪያ በውጫዊ ገጽታ፣ በቃላዊ፣ በስዕል ያኛውን ስብዕናውን በማንቋሸሽ በቤተሰብ መካከል እንኳን ዝም ብሎ ሲታይ በሚኖሩ ነገር ያን ምሳሌ እንኳን ማድረግ ይቻላል እና እያደር እያደር እንደውም ሰዎችን እንደ እንስሳ በማስመሰል ልዩ ልዩ አይነት ፍሬሞችን ወይም እነሱን የምንረዳባቸውን መጣኑን አስቀያሚ በማድረግ ማሰይጠን፣ በጣም ራሳቸውን ደግሞ አንደኛው ቡድን ራሱን ወደ መለኮትነት ከፍ ማድረግ፣ ለእሱን መላእክ ማድረግ፣ ያኛውን ሴጣን ማድረግ፣ እንዲህ እንዲህ አይነት ነገር ይሆናል። የዛን ጊዜ ቫዮለንስ ይጀመራል። ሰዎች ከቃል ወደ ፊዚካል ነገር ይሄዳሉ። ከቃል ወደ ወደ ጸብ ወይንም ወደ ጥል ይሄዳል ማለት ነው ይሄዳል ማለት ነው። ከቃል ንግግር እንግዲህ ወደ አመት ወደ ኃይል ምላሽ ይሄዳል ማለት ነው። ደግሞ ኃይል የሌለው ማንም የለም። ትንሽም ልጅ ይሁን ትልቅም ይሁን ትንሽ ማህበረሰብ ይሁን በተፈጥሮ የተገጠመበት ኃይል ስላለ ልዩ ልዩ አይነትም ኃይላት ስላሉ፣ ኃይል በራሱ አንድ ትልቅ ሰፊ የሆነ ቶፒክ ነው እና የተወሰኑ ሰዎች እና ቡድኖች ብቻ አደለም ኃይል ያላቸው እና ግን ያን ኃይል ማሳየት ይጀምራሉ ማለት ነው እና ከዛ በኋላ እንግዲህ ሌሎች ልዩ ልዩ የኢንተርቬንሽንስ መንገዶች በግድም በውድም የሚከሰቱ ይኖራሉ ብዬ አስባለሁ። እንግዲህ ግጭቶችን የሚያባብሱ ምንድን ናቸው ለሚለው አሁን የገለጿቸው ሌላውን ወገን የማጥላላት ወይንም አውሬ አድርጎ የማሳየት ትብዕናውን የመውሰድ እነኝ እነኚ ሊያባብሱ ይችላሉ ማለት ነው። ግን ወደ እርቅ የሚወስዱ ወይንም ግጭት እንዳይባባስ ወደሚያረጉ ነጥቦች ደግሞ ስንሄድ ቅድሚያ ማግኘት አለባቸው ብሎ የሚያስቡት ምንድን ነው? ይሄ በግለሰቦች መካከልም ይሆናል፣ በማህበረሰብ መካከልም ይሆናል። እና ግጭትን ለማርገብ ተበደልኩ የሚለውና ወይንም ደግሞ በደለ የተባለው ሚናቸው ምንድን ነው መሆን ያለበት? ጥያቄዎች አሏቸው ሰዎች። እንግዲህ ሰዎች ያላቸውን ጥያቄ እንዲመለስላቸው ይፈልጋሉ። ማለት ቡድኖች እንግዲህ ግጭት በግለሰቦችም በቡድኖችም ሰፋ ባለም በብሔር ብሔረሰቦችም በሀገርም ደረጃ ስለሚሆነ ግን እንትኖች አሉ። የግድ መመለስ ያለባቸው ኒድስ የሚባሉ ነገሮች አሉ። በቃ ከውስጠኛው ፍላጎት ከላይ የሚገለጥባቸው ምንም አይነት መንገድ ቢሆን ያ ኒድ መመለስ አለበት። ያንን ደግሞ ለመመለስ ሰዎች ኢንተረስቶች አሏቸው። ኢንተረስቶቻቸውን የሸፈኑባቸው ደግሞ ፖዚሽንስ የሚባሉ ወይም ደግሞ አቋሞች አሏቸው። ብዙ ጊዜ አቋም ላይ ቆመን የምናደርጋቸው የግጭት መፍቻ ክርክሮች ምንም መፍትሄ አያመጡልንም። እነዚህ ፖዚሽን እንዲሆኑ ስለሆነ ከዚህ ወጥተን ወደ ውስጠኛው ወደ ኢንተረስት መምጣት ይኖርብናል። በግጭት ውስጥ ያሉት ሰዎች ኢንተረስታቸውን መግለጽ ሲጀምሩ አቋም፣ ፍላጎትና ግዴታ ብለን እንረዳ። እንደ አንድ ሽንኩርት ለምሳሌ፣ አንድ ሽንኩርት የላይኛው ይሄ የሚንኳኳው ክፍል አለ፣ ከውስጥ ያለ ደግሞ አለ፣ ከሱ ከምንልጠው ውስጥ ያለ እና እሱም እንግዲህ እንደ ኢኮኖሚው ወይም እንደሚሰራው ነገር አላውቅም። እሱም የሚታላለው ነገር ግን ዋናዋ ሽንኩርት ውስጥ ያለችው አለች እሷ ፍላጎት ግዴታ ናት እሷ እና ሰዎች ግዴታ ማግኘት ያለባቸውን ነገር በግጭት ውስጥ ያሉ ቡድኖች በሙሉ ማወቅ ሲችሉ ያን ጊዜ ወደ መፍትሄ መንገድ ጀመሩ ይባላል። በሌላ አነጋገር በሌላ አነጋገር እንበል እኔና እርሶ የተጣላንበት ነገር አለ እኔ ነኝ ያስቀየምኮት እኔ ያንን ያስቀየምኮት አስቀየመችኝ ብለው ያሰቡትን ነገር ሳውቅሎት የግጭት መፍትሄ ይጀመራል ማለት ነው ይጀመራል ማለት ነው። ግን እንዴት ነው የምታውቂልኝ እንዴት ነው የምታውቂልኝ? አንዳንዱ እውቀት ሆን ተብሎ የሚገኝ እውቀት ነው፣ አንዳንዱ ደግሞ ተነጋግረን የሚገኝ እውቀት ነው። ስለዚህ እንደ አጭር መልስ ምናልባት ሰዎች ወደ መፍትሄ መንገድ የሚጀምሩት ግንዛቤያቸው ሲጨምር ነው ብለን ብንል ጥሩ ይሆናል ብዬ አስባለሁ ስለ ግጭቱ ባህሪ ያላቸው ግንዛቤ በጨመረ ቁጥር ስለ ግጭቱ ለግጭቱ መፍትሄ መንገድ ጀምረዋል እያስባለሁ እና ግንዛቤን የሚያስጨብጡ ለምሳሌ መንገዶችስ ምንድን ናቸው? እንደው ቆም ብለን ምክንያቱም ብዙ ጊዜ በማህበረሰቦች ውስጥ ወይንም በግለሰብ በግለሰብ እንኳ ይሻላል። ይሄ የቡድን ጥል ሁካታ አለ በየቦታው ላይ ወደ እንደውም አስታራቂ የሆነ ድምፅ ፈራተ ባያለ ድምፅ ሲመጣ ትልቁ ሁካታው የቡድኑ ሁካታ የሚደፍንበት ጊዜ አለ እና እንዴት ነው ያንን ድምፅ ያንን የሚቆረቆር ድምፅ ወይንም ለእርቅ የጓጓ ድምፅ ከፍ ማድረግ የሚቻለው በቡድን መሀል? በጣም ከባድ ጥያቄ ነው በእውነቱ። ምክንያቱም በጣም ግጭት በጣም የተወሳሰበ እንደየመዋቅሩ ደረጃ የውስብስብነቱም እንደሚጨምር ሁሉ የመፍትሄ መንገዶችም በጣም ውስብስባቸው እንደዚሁ እየጨመረ ነው እና በጣም ኖይዝ ይጨምራል። አሁንም እንደጠቆምሽን ቡድኖች ሰፊ እና ጥያቄዎቻቸው የተወሳሰበ በሆነ መጠን ከኒዱ ውጭ ያሉት ጩኸቶች ጥያቄ እንዳይመለስ ያደርጋሉ። አንዳንድ ጊዜ መገናኛ ብዙኃን የሚጫወቱት የራሱ የሆነ ግጭትን ኤስካሌት የማድረግ ወይም ደግሞ ግጭት እንዲያሻቀብ የማድረግ ሚና አላቸው። ኢንቴንሽናል አይደለም። አንዳንድ ጊዜ ደግሞ ልዩ ልዩ ሀይላት መገናኛ ብዙኃንን በመጠቀም ኢንቴንሽናል ግጭቱ፣ ምክንያቱም ብዙዎች የተለያዩ ፍላጎቶች አሏቸው። በሚከሰተው ግጭት ያሉ ቡድኖች ብዙ ናቸው። በጣም እና ያንን ለማድረግ ኃላፊነት የሚሰማቸው መንግስታት ወይም የቡድን ኃላፊዎች ይወስዷቸው የሚገባቸው ነገሮች አሉ። እንደ አገር ደረጃ ልበል፣ ለምሳሌ ይቻላል፣ ምሳሌ መጥቀስ። ለምሳሌ አሁን አንድን አገር በሶስት ማህበራዊ እርከን ብንከፍለው የኢኮኖሚስት ባለሙያዎች እንደሚያስቀምጧቸው እነዚህ ማይክሮ ሜዞ እና ማክሮ በሚባል ደረጃ አለ ህብረተሰብ፣ እና ቁንጮው ላይ ያለው ማክሮ ሌቭል የሚባል ይመስለኛል። በዚህ ጉዳይ ላይ ብዙ ውቀት ባይኖረኝም ቀጥሎ ደግሞ የሚገኝ ሜሶ ሌቭል የሚባል አለ። ቀጥሎ ደግሞ ያለው ብዙ ያለበት ማይክሮሌቭል የሚባል አለ። በመዋቅር ደረጃ ስናስቀምጠው እኔ ታህታይ መዋቅር፣ ማዕከላይ መዋቅር እና ላዕላይ መዋቅር እለዋለሁ። ይህንን ሀሳብ የምሰጠው የመፍትሄ መንገዶችን ከእውቀት አኳያ ለመስጠት እንዴት ይቻላል የሚለውን ለመመለስ ነው እና ለምሳሌ በታህታይ መዋቅር ውስጥ የምናገኛቸው እነማንን ነው ብለን ብንል የአካባቢ ወይም የአጠቢያ መሪዎች፣ ልዩ ልዩ ስራ የሚሰሩ በወረዳ ደረጃ በምናምን ያሉ ልናገኝ እንችላለን። ለእነሱ የምንሰጣቸው ስልጠናዎች ምናምን ግንዛቤ ማስጨበጫዎች ሊኖሩ ይችላሉ ስለ ሰላም ግንባታ። አንዳንዶች ለግጭቶችን ለመፍታት ከታችኛው ተነስተን ወደ ላይ በመሄድ ብለው የሚሉ አሉ። ከታህታይ መዋቅር ወደ ላይ ማህበረሰብን በመቀየር ግጭቶች ሶልቭ ሊደረጉ ይችላሉ። በተለይ ዘመናት ሊቆጠሩ ብለው የሚናገሩ አሉ። አንዳንዶች ደግሞ ኖ በመንግስት አካላት ወይም ላዕላይ መዋቅር ላይ ያሉትን ፖሊሲያቸውን በማስቀየር እታች ያለውን ችግር ሁሉ መፍታት እንችላለን ብለው ይላሉ። አንድ በዚህ ጉዳይ ላይ በዓለም አቀፍ ደረጃ በመካከለኛ ሰው በመሆን በግጭቶች መካከል ትልልቅ ፖለቲካን የሚዳኝ እንትን ለማለት የሚገቡ ሰው እና የዚህ አስተማሪ ጆን ፖል ሌደራክ ከሚባሉ ሚድል አውት አፕሮች የሚሉት ዘዴ አላቸው እጄስ የሚያደርጉት እሳቸው ግን ማዕከላዊ መዋቅር ላይ ያለው የማህበረሰብ ክፍል ወደ ላይም አክሰስ ስላለው ወደ ታችም አክሰስ ስላለው እነዚህ ማለት ደግሞ አላደለም። የትምህርት ተቋማት፣ የሃይማኖት፣ የብሔር መሪዎች፣ የተከበሩ የታላላቅ መስሪያ ቤት መሪዎች እነሱ ላይ ቢተኮር እና አንዳንድ ችግር አቅላይ ሴሚናሮች፣ ወርክሾፖች፣ ስንጠናዎች፣ ስትራቴጂዎች ፖሊሲ ምዘናዎች፣ ምናምን የመሳሰሉ አይነት ነገሮች እነሱ ቢሰጥ ወደ ከፍተኛ የፖለቲካ ባለስልጣኖች ዘንድ ያንን በማድረስ ሚና ሊጫወቱ ይችላሉ። ወደ ታችም ደግሞ ወደ ወረዳ አውራጃ በመሄድ ደግሞ በህዝቡ ዘንድ የሰላም ግንባታ ለማድረግ ይችላሉ የሚል ሀሳብ አለ። ስለዚህ እኔ ሚድል አውት አፕሮች የሚባለውን ወይም ከመካከለኛው መዋቅር ወደ ላይኛውና ወደ ታችኛው የሚሄደው ዘዴ ሰፊ አገራዊ ለሆኑ ግጭቶች ትልቅ ስትራቴጂ ነው፣ ምክንያቱም የሚመለከታቸውን ቡድኖች እንደየመጠነ ስፋቱ ያዳርሳል የሚል እምነት አለኝ። እንግዲህ አቶ ሰለሞን ቀደም ብለውም ጠቀስ አድርገውልናል። የግጭት መንስኤዎች ወይንም ግጭት በማህበረሰብ፣ በቤተሰብ፣ በቡድን መካከል የሚጠፋው ያንን ችግር ስናቅለት ነው ብለዋል። እኔም እርሶን ለማነጋገር እንደው ዝግጅት ሳደርግ አንዳንድ ያነበብኳቸው መረዳት ያ ሰውዬ የሚማረርበትን ጉዳይ መረዳት፣ ኮምፕሮማይዝ እኔ ያልኩት ካልሆነ ከማለት ይልቅ ሰውየው ከሚለውም ማዳመጥ፣ አክሰፕቲንግ ሪስፖንሲቢሊቲ ኃላፊነትን አጠፋሁ ከተባልኩ አሁን እኔ እርሶን ከገፋሁት አዎችን ያህል ገፍቼዋለሁ አቶ ሰለሞን ብዬ ማለት እናም ይቅር መባባ እንደዚህ አይነቶቹን ይጠቅሳሉ። እና እስቲ ነኝን ያብራሩልን ለምንድን ነው የሚያስፈልገው? ይሄ እንግዲህ ግጭቶች በሚፈጠሩበት ጊዜ በዚህ ሙያ ውስጥ ሆነ በሕግ ሙያ ውስጥ ያሉ ሰዎች የሚጠቀሙበት ቃል ይሄ ኤዲአር ኦልተርናቲቭ ዲስፒት ሬዞሉሽን የሚባል ግጭት እንደ እርጅናው መጠን ከሰው ጋር አብሮ እንደ መቆየቱ መጠን በየማህበረሰቡ፣ በየባህሉ፣ በየሃይማኖቱ በዘመናዊው ሆነ ዘመናዊ ባልሆነው ብዙ የግጭትን የማቅለያ መንገዶች እና ሰላምን የመፈለጊያ መንገዶች ብዙ አሉ። ዛሬ የተፈጠረ ነገር አይደለም። የመፍትሄውን መንገድ አብሮት ነው የተፈጠረው እና ግን እንዲሁ ሲታይ ግን ብዙዎች እነዚህ አምስት የኮንፍሊክት ስታይሎች አሉ። ለኤዲአር ወይም ይሄ አልተርናቲቭ ዲስፒት ሪዞሉሽን አማራጭ የግጭት መነጋገሪያ ወይም መፍቻ መንገዶች ቅድም ግ ጥቂቱን ጠቀስ ያደረግሻቸው ይመስለኛል እነዚህ ኮምፒት ኮላቦሬት እና እነ ኮምፕሮማይዝ አቮይድ አኮመደት የሚባሉ በእንግሊዘኛው ጥሪ እንግዲህ ለእነዚህ እንሞክራቸው በአማርኛ እኔ ለምሳሌ ኮምፒት የሚለው የኮምፒት ወይም ማይዌይ የሚባለውን የኔ መንገድ ብየዋለሁ የኔ መንገድ ብለው ሰዎች ይይዛሉ ኮላቦሬት ወይም አወርዌይ የሚባለውን የእኛ መንገድ የሚል ነው ስረዳው ኔ በመንገድ ስረዳው ደግሞ ይሄ አኮሞዴት የሚለውን ወይም ዩርዌይ የሚለውን ያንተ መንገድ በሚል እረዳዋለሁ። አቮይድ የሚለውን የለም መንገድ ብዬ እረዳዋለሁ። ኮምፕሮማይስ የሚለውን ይሁን መንገድ እለዋለሁ። ይሁን መንገድ እለዋለሁ። እንግዲህ እነዚህ ደግሞ በሌላ መልኩ ኮምፒት የሚለው ተፎካከር ነው። ኮላቦሬት የሚለው ተባበር ነው። ደግሞ ይሄ አኮሞዴት የሚለው ተለሳለስ፣ ተውቻለው ነው። አቮይድ ወይም ኖ ዌይ የሚለው ደግሞ ተው፣ ጥፋ፣ ሽሽ ነው። ኮምፕሮማይስ ደግሞ ተደራደር ነው። ስለዚህ እነዚህ ሁሉ አማራጮች እያሉ ግን በአብዛኛው ጊዜ የምንሄደው የኔ መንገድ ላይ ነው የምንሄደው እና እነዚህ ሲሆን የኔስ መንገድ አንቺ የኔ መንገድ ሲቲ የኔስ መንገድ እንዴት ይሁ አንቺ ስትፎካከር እኔስ አልፎካከርም ወይ? አውድማው አንድ ብቻ ከሆነ እንዴት ነው እዚያ ላይ መውቃት የምንችለው? በጋራ ጊዜ በመቀያየር ነው። አንቺ ጠዋትን የማታ በማድረግ ነው ያለው ሪሶርስ አንድ ከሆነ እና ብዙ መንገዶች አሉ እና ይሄ የግጭት አያያዝ መንገድ በጣም ብዙ ጊዜ ግን እንደምናውቀው ወዲያውኑ ወደ ኃይል አማራጭ ነው ብዙ ጊዜ የሚካሄደው። የኃይል፣ የገንዘብ ኃይል፣ የእውቀት ኃይል፣ የማህበራዊ ኃይል ይጠቀምና ሰው በዚህ ሁሉ አድርጌ የመጥፋቱን አጥፍቼ የምፈልገውን ደርሳለሁ ይላል። ከዛ እንኳን ቢለሰልስ የህግ አማራጭ ይወስዳል እና ይካሰሳል። ከዛ እንኳን ቢለሰልስ ወደ ግልግል ይሄዳል። ከዛ እንኳን ቢለሰልስ ወደ ድርድር ይሄዳል። ከዛ እንኳን ቢለሰልስ ወደ ሽምግልና ይሄዳል። ከዛ ደግሞ ቢለሰልስ ወደ እርቅ ይሄዳል እና እነዚህ ወደ እርቅ በሄድን ቁጥር ወደ ሽምግልና በሄድን ቁጥር ወደ ድርድር በሄድን ቁጥር በጣም ወጪያቸው በጣም ቀላል የሆኑ መፍትሄዎች ናቸው። መፍትሄዎቹ ደግሞ በቆይታ አኳያ በጣም ዘላቂ መፍትሄ ነው የሚሰጡት። በጦርነት ሶልቭ ከተደረጉት በእርቅ ሶልቭ የተደረጉት ናቸው ቋሚ መፍትሄዎች የሚሆኑ። የሚገርመው ነገር በእርቅ የተፈታ ቋሚ ይሆናል። አቶ ሰለሞን እንደው ከማጠቃለላችን በፊት የሀገራችንን የሽምግልና ባህል ከዘመናዊ የኮንፍሊክት ሬዞሉሽን ወይንም የግጭት አፈታት ዘዴ ጋራ ሲያስተያዩት ምን ግንዛቤ ያስጨብጠናል እንግዲህ ይህም በጣም ሌላ ከባድ ጥያቄ ነው በእውነቱ እኔ የሀገራችን የሽምግልና መንገድ በየባህሉ የሚገለጥበት መንገድ የተለያየ ስለሆነ አንድ ነው ብዬ አልረዳውም። ትልቁ ነገር የሽምግልናው መንገድ እንደ ወንጀለኛ መቅጫ ያጠፋን ለመቅጣት ሳይሆን፣ የሽምግልና መንገድ የተጎዳን ለማከም የሚደረጉ ጥረቶች ናቸው። ይሄ ሞር በዚህ በግጭቱ አያያዝ ሪስቶሬቲቭ ጀስቲስ ወይም ህዳሴ ፍትህ ብለን ልንለው የምንችል ቃል እስከሚገኝለት ድረስ እንደሱ አይነት አለ የብሔር ብሔረሰቦች አለ በደቡብ ብሔር ብሔረሰቦች ውስጥ ልዩ ልዩ አይነት የህዳሴ ፍትህ መንገዶች አሉ። በኮሚኒቲ ወይም ሽማግሌዎች የሚይዙት በኦሮሞውም፣ በሱማሌም በአማራውም ያሉ ልዩ ልዩ ሊዳብሩ እና ኢምፓወር ልናደርጋቸው ልናጎለበታቸው የሚገቡ ምናልባት ከሂውማን ራይት ጋር የተያያዘ ከጾታ ጋር የተያያዘ ጎዶሎነት ቢኖራቸው ብናስተካከላቸው ያጠፋው የታለ ብሎ ቶሎ እሱን ለማሰር ቶሎ እሱን ዋጋውን ለመስጠት ሳይሆን የተጎዳው ላይ ያተኩራሉ። ሲጀመር እንግዲህ እንደ እይታችን ነው። ሪስቶሬቲቭ ጀስቲስ እንደዚህ ነው ባህሪው እና ተጎጂውን ተጎጂዋን ሪስቶር ካረጉ በኋላ ጎጂው ደግሞ የሚገባውን ደግሞ ቅጣት ደግሞ ያገኛል። በእርግጥ ምንም ቶታሊ ፒዩኒቲቭ አይደለም ለማለት አለ። ክሪሚናል ጀስቲስ ጋር ስንሄድ ግን በቃ የህግ ባለሙያዎች አሉ፣ የተጻፈ ህግ አለ። ይህንን ያደረገ ይሄ ይደርስበታል የሚል ቅጣት ላይ ያተኮረ ነው። ስለዚህ እሱ ዘመናዊ ነው፣ ሞር ኦርጋናይዝድ የሆነ ነው። ያኛው ደግሞ ብዙ ናሬቲቭ አለው፣ ብዙ ሪችዋልስ አሉት፣ ልዩ ልዩ አይነት ስነ ስርዓቶች አሉት። ቅደም ተከተሎቹ ሞር እንደየባህሉ የሚገለጡ ናቸው። በጣም አርት አለው ውስጡ እና ሊዳብር ይገባል ብዬ እኔ አስባለሁ። የሀገራችን የሽምግልና መንገድ ጉድለቱ ሁሉ ተስተካክሎ ተስተካክሎ። እሺ የመጨረሻ ብዬ ነበር፣ ግን እንደው ግጭቶች በሂደት እንግዲህ እንደሚፈቱ ነው በውይይታችን ያስተማሩን፣ ቀላልም እንዳልሆነ ብዙ ነገር እንደሚጠይቅ ነው ግን ግጭት ለዘላቂነት እንዲፈታ እና አንድ ቦታ እንዲቆም ውሳኔ አግኝቶ ሰላም እንዲሰፍን በአንድ ማህበረሰብ፣ በአንድ ቤተሰብ፣ በሚመለከተው ሁሉ ያ እንዲሆን መኖር አለበት ብሎ የሚሏቸውን ነጥቦች እስቲ በአፈታቱ ዙሪያ መኖር አለበት ብሎ የሚሏቸውን በውይይታችን ውስጥ ጠቀስ ጠቀስ አድርገዋቸዋል። አንዴ ጠቅለል አድርገው ያስረዱንና በዛ እናጠቃልላለን ግጭት በቋሚነት ለመፍታት ከአንድ ላይ የሚኖሩ አባላት ድምፅ መሰማት አለበት። በምንም አይነት ኃይል በጣም ተመጣጣኝ መሆን አለበት። ሪሶርስ እኩል ወይም ጥሪት ጥሪትን የሚመለከት ግጭት እንዳይፈጠር ጥሪት በአግባቡ መከፋፈል አለበት። የሰዎች ማንነት በሌሎች ሰዎች ውሳኔ ሳይሆን ራሳቸው በመረጡትም አይነት መንገድ እና በጋራ ስምምነት መከበር አለበት እና ቋሚ መፍትሄ የሚኖረው ግጭቱን በማስተናገድ ደረጃ ሳይሆን ለግጭት ምክንያት የሚሆኑትን ሁኔታዎች አስቀድሞ ኃላፊነት በሚሰማው የአመራር አካል ሲስተካከሉ ነው። ከታሪክ በመማር ነው። ወደኋላ ተሄዶ የተፈጸሙ በደሎች ጊዜያቸውን ጠብቆ ካልተከፈሉ እነዚህ ያልተከፈሉ እዳዎች በምንም አይነት እንትኑ ዑደቱን እንዲቀጥል ነው የሚያደርጉት እና ቁጭ ብሎ እዳዎችን ለመክፈል መዘጋጀት፣ አለበለዚያ በቃ ሳይክሉ ይቀጥላል እና ሀይል መብቶች፣ ፍላጎቶች መመጣጠን እኩል መሆን አለባቸው። አለበለዚያ የተረበሸ የተጨናነቀ ስርዓት ይቀጥላል። ሀይል መብት፣ ፍላጎት በጥሩ ሁኔታ በሚስተናገድበት ጊዜ ግን በአንድ ቤተሰብም ይሁን በአንድ የእምነት ማህበረሰብም ይሁን በብሔርም ደረጃ ይሁን በአገር አቀፍ ደረጃም ቢሆን እነዚህ በተጠበጡ ጊዜ ሀይል መብትና ፍላጎቶች እኩል ዲስትሪቢዩት ባልተደረጉበት ጊዜ ሰላማዊ ማህበረሰብ አይፈጠርም። አቶ ሰለሞን ጥላሁን የግጭት አፈታት ስልት ምሁር ስለ ሰጡን ሰፊ ጊዜ በአድማጮቼ ስም አመሰግናለሁ። እኔም አመሰግናለሁ ስለተሰጠኝ እድል።